ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰላም፣ ጤና ይስጥልን የተወደዳችሁና የተከበራችሁ አድማጮቻችን በኢትዮጵያ በተለያየ ስፍራ ያላችሁ የተወደዳችሁና የተከበራችሁ አድማጮቻችን በመካከለኛው ኢትዮጵያ፣ በምሥራቅ ኢትዮጵያ፣ በሰሜን ኢትዮጵያ፣ በደቡብ ኢትዮጵያ፣ በምዕራብ ኢትዮጵያ ያላችሁ አድማጮቻችን እንደምንሰነበታችሁ፣ እንዲሁም ከአገር ውጪ በሶማሊያ፣ በሳውዲ እና በዚህ ደግሞ በኢንተርኔት አገልግሎት ደግሞ በመላው ዓለም ሆናችሁ የምታዳምጡን አድማጮቻችን ሁሉ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ ጊዜ አደረሳችሁ እንላችኋለን። እኔ አገልጋይ ቴዎድሮስ አበበ ከዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ የአማርኛ ዝግጅት ክፍል የከበረውንና የተወደደውን የናፍቆት ሰላምታዬን ለሁላችሁም አደርሳለሁ። በዮሐንስ ወንጌል ምራፍ 20 ቁጥር 19 ጀምሮ እንዲህ ይላል። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ፣ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለ ፈሩ ደጆች ተዘግተው ሳለ ኢየሱስ መጣ፣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው ይህንንም ብሎ እጁን፣ ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔም ደግሞ እልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። አሜን። እግዚአብሔር የተመሰገነ ይሁን። እኔም ደግሞ ከዚህ ከዓለም አቀፉ አድቬንቲስት ሬዲዮ የአማርኛ ዝግጅት ክፍል ለምታዳምጡን ሁሉ ሰላም ለእናንተ ይሁን የሚለውን መልእክታችንን እናደርሳለን። ሰላም በያላችሁበት ለእናንተ ይሁን ወንድሞቼ እና እህቶቼ፣ በዚህ በመካከለኛው ኢትዮጵያ በተለይ ደግሞ እንደገናም ደግሞ በሰሜን ኢትዮጵያ እና በምዕራብ ኢትዮጵያ ያላችሁ በየጊዜው የጸሎት አደራ ስትል ሁልን የነበራችሁ ወንድሞቻችንና እህቶቻችን ሁል ጊዜ እናንተን በጸሎት ስናስባችሁ ነበር። ሰላምሱ የሰላም አባት የሆነው ጌታ ኢየሱስ ክርስቶስ ሰላምን ይሰጣችሁ ዘንድ የዘወትር የጸሎት ርዕሳችን ነበራችሁ። አቤቱ ጌታችንና መድኃኒታችን እስከ ዛሬ ድረስ በሕይወት ጠብቆ በሰላም ጠብቆ ስላቆያችሁ እግዚአብሔር የተመሰገነ ይሁን። ቀሪ የሕይወት ዘመናችሁም ከጌታ ከኢየሱስ ክርስቶስ ጋር በመሆን የሕይወት ጉዞን በመጓዝ እስከ ከነአን ወይም ጌታ ኢየሱስ ክርስቶስ እስካዘጋጀልን ሰማያዊ አገር አብረን እንደምንዘልቅ እናምናለን። ምጽአት ቅርብ ነው። ከምንጠብቀው በላይ ቅርብ ነው። ክርስቶስ በደጅ ነው። ተስፋ ልንቆርጥ አይገባል። መድህናችን ጌታችን በቅርቡ በክብር ይገለጻል። የሰማይ አባታችን ላዘጋጀልን ታላቅ ተስፋ እንድንበቃ ዘንድ በጸጋውና በቸርነቱ ደግፎ ከክብሩ ያደርሰል። ስለዚህ ተስፋ ልንቆርጥ አያስፈልግ ዘመን ላይ የምንገኝ ወንድሞችና እህቶች፣ መጽሐፍ እንደሚል ዓለም ከተፈጠረ ጊዜ ጀምሮ ሆኖ የማያውቅ ታላቅ መከራ ይሆናል። ዘመናቱ ስለ ተመረጡት ሲባል ባያጥር ኖሮ አንዳችም ሰው በሕይወት አይቆይም ነበር ብሏል ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 21 ላይ። ወንድሞቼ፣ እናቶቼ እንደ እድልም እንደ አጋጣሚም ሆኖ እኔና እናንተ በመጨረሻው ዘመን ተገኝተናል። ነገር ግን ተስፋው የታመነ ስለሆነ እግዚአብሔርን እጅግ አርገን እናመሰግነዋለን። በመዝሙረ ዳዊት ዘጠና አንድ ላይ ሄደን በምናነብበት ጊዜ እሱ በልዑል መጠጊያ ስር እንደሚያኖረን ከቃሉ ይናገራል። የገባልን ተስፋም ደግሞ በዚህ በመጨረሻ ዘመን ስንኖር ሳለ በክንፎቹ ጥላ እንደሚከልለን ክፉ ነገር ወደ እኛ እንደማይደርስ እና ደግሞ እሱ ደግሞ ከልሎ እንደሚያሳልፈን ይነግረናል። ወንድሞቼና እህቶቼ በብዙ መከራ ውስጥ እያለፋችሁ ያላችሁ፣ በተለይ ሰላም በማጣት በመታወቅ በመፈናቀል፣ በተለያየ ስፍራ ያላችሁ ወንድሞቼና እህቶቼ ተስፋችሁ ዳይነት ሁል ሁሉ ጊዜ በጌታ ተስፋ እንድታረጉ ልናጽናናችሁ ይህንን ቃል ወደ እናንተ እንልካለን። አንድ ነገር ግን አውቃለው፣ ኢየሱስ ወዶኛል። ኢየሱስ ወዶኛል። ኢየሱስ ወዶኛል። ዋንስ ከሰኛል። አንድ ነገር ግን አውቃለው፣ ኢየሱስ ወዶኛል Yes, you say we're doing yes, Jesus, but I

ወረዳዊት ምዕራፍ ዘጠና አንድ ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያጥራል። እግዚአብሔር አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ፣ ከሚያስተነግጥም ነገር ያድንሃል። በላቦቹ ይጋርድሃል፣ በክንፎቹ በታች ትታመናለ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ በቀን ከሚሄድ ፍላጻ አትፈራም። በጨለማ ከሚሄድ ክፉ ነገር ከአደጋም ከቀተርም ጋኔል አትፈራም። በአጠገብህ ሺህ በቀኝህ አስር ሺህ ይወድቃሉ፣ ወደ አንተ ግን አይቀርብም። በዐይኖች ብቻ ትመለከታለን፣ የኃጥኣንንም ብድራት ታያለን ታያለህ አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ ክፉ ነገር ወደ አንተ አይቀርብም መቅሠፍትም ወደ ቤትህ አይገባም በመንገድ ሁሉ ይጠብቁ ዘንድ መላእክትን ስለ አንተ ያዛልና እግሮችህ በድንጋይ እንዳይሰናከሉ በእጆቻቸው ያነሱልሃል በተኵላና በእባቡ ላይ ትጫማለህ አንበሳውንና ዘንዶውን ትረግጣለህ በእኔ ተማምናሃልና አስጥልሃለሁ ስሜንም አውቀሃልና እጋርደሃለሁ። ይጠራኛል፣ እመልስለታለሁ። በመከራም ጊዜ ከእሱ ጋር እሆናለሁ። አድነውም አለው፣ አከብረውም አለው። ረጅምም እድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ሐሌሉያ፣ እግዚአብሔር የተመሰገነ ይሁን ያደርገኛል የጽና ግንብ የእሳት አጥር ኢየሱስ ሆኖኛል። የጽና ግንብ የእሳት አጥር በበረሃ ውስጥ፣ በችግር ውስጥ፣ በስደት ውስጥ፣ በመከራ ውስጥ፣ በጦርነት ውስጥ፣ በፍላጻ ውስጥ እያለፋችሁ ያላችሁ ወገኖቼ፣ አይዟችሁ፣ የጌታ ቃል የታመነና እውነተኛ ነው። እርሱ እርሱ ጥላ ከለላ ይሆናቸዋል። እሱ በክንፎቹ ጥላ ውስጥ ይጋርዳቸዋል። እሱ በላቦቹ ይጋረዳቸዋል። እውነቱ እንደ ጋሻ ይከባቸዋል። በእርሱ ትተማመናላችሁ። በጨለማ ከሚሄድ ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈሩ። በዓይኖቻችሁ ብቻ ትመለከታላችሁ፣ የአጣንም ብድራት ታያላችሁ። ምክንያቱም እሱ ተስፋችሁ ነው፣ ልዑል ጌታ ኢየሱስ ገርሞ መጠጊያችሁ። ወንድሞቼ እና እህቶቼ በዚህ ቃል እንድትጽናኑ ከዚህ ከዓለም አቀፉ አድቬንቲስት ሬዲዮ የአማርኛ ዝግጅት ክፍል እኔ አገልጋይ ወንጌላዊ ቴዎድሮስ አበበ ይህንን የሚያጽናና ቃል እልክላችኋለሁ። በጸሎትም አስባችኋል። All the That's <laughs> all And Hallelujah. Hallelujah. የሚበላችሁ የልባችሁን፣ ውስጣችሁን የምታካፍሉኝ ያላችሁበትን ሁኔታ የምትነግሩኝ እናንት በመከራ ውስጥ ያላችሁ ወገኖቼ ጌታ ኢየሱስ ክርስቶስ ከእናንተ ጋር ስለሆነ አትፍሩ። እሱ ይሄ ሁሉ የመጣባችሁን መከራ እናንተን ሳይነካ እናንተን ላይ ሳያርፍ እንደሚያልፍ ተስፋው የታመነ ስለሆነ ክብር ምስጋና ለክርስቶስ ኢየሱስ ይሁን። እንዴት ላመስግን ለእኔስ ቃል የምትሰሙ ይህንን መልእክት የምታዳምጡ ወገኖቼ እንድትጽናኑ፣ እንድትጸኑ፣ እንዳትናወጡ ይሄ ሁሉ እንደሚያልፉ በጌታ በኢየሱስ ክርስቶስ ጸጋ እንደምታልፉት አምናለሁ። ጌታ ኢየሱስ ክርስቶስ ከእናንተ ጋር ይሆናል፣ አልጠራጠርም። ጸሎታችንን ስለሚሰማ፣ ጩኸታችንን ስለሚያዳምጥ እጅግ አድርገን እናመሰግነዋለን። እንግዲህ ብዙ ቤተሰቦች በአንድ ላይ የምታመልኩ በተለይ በዚህ በመካከለኛው ኢትዮጵያ ያላችሁ፣ ባለፈው ጊዜ በጣም ከባድ የሆነ ጦርነት ውስጥ ያለፋችሁ ቤተሰቦች የተለያያችሁ ልጆቻችሁን ወደ ሌላ ሰፈር አሽትታችሁ አሽሻችሁ በመከራ ውስጥ የመጣውን እሳት የተጋፈጣችሁ ጌታ ኢየሱስ ክርስቶስ ከዛ እሳት ስላወጣችሁ እጅግ አድርጌ አምላኬን አመሰግነዋለሁ። ልጆቻችሁን ቤተሰቦቻችሁን ሁሉ ደግሞ በያሉበት ስለሚጠብቅ ጌታ የተመሰገነ ይሁን። እስከ ዛሬ በጸጋና በምረት የመራን ጌታ በቀሪ የሕይወት ዘመን በአጭሩ ጊዜ እሱ ሊመጣ ቅርብ ነውና የሰማይ አባት ሳንናወፅ ለክብሩ እንደሚያበቃን እጅግ በጣም አምናለሁ። አሁንም ደግሞ በጸሎታችንና በምልጃችን ከእሱ ጋር በመቆም መከራውን አልፈን ክብሩን እንድ Night Spaniel oh. ባያቅጣጫው በመከራ ውስጥ ያላችሁትን ወንድሞቼ፣ እናቶቼ በክብር ያሳልፋችሁ ዘንድ ለእሱ እጅ አደራ አሳልፌ እሰጣለሁ። እንጸልይ። ቅዱስና ዘላለማዊ የሆንክ ቸርና ሩሩ ፈቃር አባት፣ ክብር ምስጋና ላንተ ይሁን። ክብር ምስጋና ላንተ ይሁን። በታላቅ መከራ ውስጥ ባለፍን ጊዜ አንተ ከእኛ ጋር ስለነበርክ ክብር ምስጋና ላንተ ይሁን። አምላካችን፣ መጠጊያችን፣ ኃይላችን ባገኘነ ታላቅ መከራ ደግሞ መሸሸጋያችን ስለነበርክ ክብር ምስጋና ለአንተ ይሁን። ክብር ምስጋና ለስምህ ይሁን ጌታ ኢየሱስ ክርስቶስ። አሁንም ደግሞ በቀሪ የሕይወት ዘመናችን እንደዚሁ ያንተ ጸጋና ደግሞ ቸርነት ስለሚከተለን በሕይወት ዘመናችን እጅግ አርገን እናመሰግንሃለን። የሰማይ አባታችንና መድኃኒታችን ሆይ አሁንም የምንመካው ባንተ ነው። የሰማይ አባትና መድኃኒት ሆይ በተለያየ ሁኔታ ላይ ሆነው በታላቅ መከራ ውስጥ እያለፉ ያሉትን ወገኖቼን በዚህ ሰዓት በፊትህ ይዤ እቀርባለሁ። አቤቱ አንተ ቀርበህ እንድታጽናናቸው እጸልያለሁ። አንተ አምላካችን፣ መጠጊያችን፣ ኃይላችን ባገኘነ በታላቅ መከራ ረዳታችን ነህ። ስለዚህ ምድር ብትናወጥ ተራሮች ወደ ባሕር ልብ ቢወሰዱ አንፈራ። የሰማይ አባት አንተ መጠጊያችን ነህ። የሰማይ ጌታ አንተ መሸሸጊያችን ነህ። የሠራዊት ጌታ ከእኛ ጋር ነህ። ያዕቆብ አምላክ መጠጊያችን ነህ። ስለዚህ እጅግ አድርገን እናመሰግናለን። የሚረበሸው ልባችን የሚናወጠው ሕይወታችን በአንተ ላይ ማረፍ እንዲችል የሰማይ አባት እንጸልያለን። አምላክ አንተ ብቻ መሆንህን እናቃለን። ሁሉን የምትቆጣጠር ጌታ አንተ መሆንህን እናምናለን። ስለዚህ የሰራዊት ጌታ ከእኛ ጋር ነህ፣ ያዕቆብ አምላክ መጠጊያችን ነህ። ስለዚህ ሁል ጊዜ በአንተ ላይ ታምነን የሰማይ አባት ይህንን እሳት ይህንን መከራ በአንተ ክንድ ተደግፈን ማለፍ እንድንችል እንድትረዳ እንለምንሃለን ወገኖቼን አጽናናቸው። በያሉበት አንተ ጎብኛቸው። አንተ እዳቸው ጸጋህን አብዛላቸው። ቸርነትህና ምሕረትህ አብሯቸው እስከ መጨረሻ ትለያቸው። በጌታችንና በመድኃኒታችን በኢየሱስ ክርስቶስ አድማጮቻችን ወዳጆቻችን፣ በየስፍራው ይህንን የዓለም አቀፉን የአድቬንቲስት ሬዲዮ አማርኛ ዝግጅት የምታዳምጡ ሁሉ አሁንም በርትታችሁ ወደ ቃሉና ወደ እሱ ደግሞ እንድትቀርቡ ደግሞ እናደማችኋለን። ሌሎችንም ደግሞ በአካባቢያቸው ያሉትን ሁሉ ይህንን የሬዲዮ መስመር በማስተዋወቅ ከእነሱ ጋር ሆናችሁ ይህንን የጸጋ ወንጌል ተካፋይ እንድትሆኑ አሁንም እናደፋፍራችኋለን። ሁልጊዜ ከእናንተ ጋር ነን። ደውሉልን። ጸሎታችሁን አደራ ስጡን። የመልእክት ሳጥን ቁጥራችን 145፣ በእሱም መጻፍ ከቻላችሁ ጻፉልን። ነገር ግን በቀጥታ በእኔ ስልክ አሁን በምሰጣችሁ ስልክ በቀጥታ ማግኘት እንደምትችሉ እነግራችኋለሁ። እንግዲህ በ0910 82 81 82 ላይ ደውሉልኝ። በየትኛውም ጊዜ በየትኛውም ስፍራ መልእክታችሁን እቀበላለሁ። በመልእክት መስጫውም ላይ በጽሑፍ ደግሞ ልታቀርቡልን መልእክታችሁን ልታስተላልፉ ትችላላችሁ። እንደገና ደግመዋለሁ። በ0910 82 81 82 ላይ ደውሉልን እኔ ቴዎድሮስ አበበ የዚህ የአማርኛ ክፍል የዓለም አቀፉ አድቬንቲስት ሬዲዮ ዝግጅት ክፍል ሠራተኛ ነኝ። ከእናንተ ጋር ነኝ። ሁል ጊዜ በጸሎ ታረሳችሁም። እግዚአብሔር ጸጋ ይብዛላችሁ። አብረን እንዘልቃለን። እግዚአብሔር ሉ